Voice of America። እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን። ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን የዛሬ ረቡዕ መጋቢት 16 2007 ዓ.ም ስርጭት ጀመርን። ስርጭቱን ይዤ የማስተናገዳችሁ ሶሎሞን አባተነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታዬ ጤና ይስጥልኝ፣ እንደምን አመሻችሁ። የተባበሩት መንግስታት የጸጥታ ምክር ቤት የደቡብ ሱዳኑ ፕሬዚደንት ሳልቫ ኪርና የሽምቅ ተዋጊዎቹ መሪ ሪያክ ማቻር የሰላም ውሉን ዳር ሳያደርሱ በመቅረታቸው በጥልቅ አዝነናል ሲል አስታወቀ። ትናንት ማክሰኞ ምክር ቤቱ ባወጣው መግለጫ የደቡብ ሱዳን ሰላም፣ ጸጥታና መረጋጋት ላይ አደጋ የደቀኑ ተግባራትን ወይም ፖሊሲዎችን አስመልክቶ ተጠያቂ በሆኑ ከፍተኛ ቦታ ላይ ባሉ ግለሰቦች ማዕቀብ እንጥላለን ሲል ዝቷል። በነዳጅ ዘይት በከበረችው በዚያች ሀገር በርስ በርስ ውጊያው ምክንያት በብዙ አስር ሺዎች የተቆጠሩ ሰዎች ሕይወታቸውን አጥተዋል። ከሁለት ሚሊዮን የሚበልጥ ሕዝብ ደግሞ ከመኖሪያው ተፈናቅሏል። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ተዋጊዎች ከኒጀር ጋር በሚያዋስነው ድንበር ላይ በምትገኝ ከተማ ብዙ ልጆችን ጨምሮ በመቶዎች የተቆጠሩ ነዋሪዎችን ጠልፈው መውሰዳቸው ተነገረ። የናይጄሪያ መንግስት ቃል አቀባይ ማይክ ኦሜሪ ለአሶሽየትድ ፕሬስ በሰጡት ቃል የቦኮ ሃራም ነውጠኞች በቅርቡ የቦርኖ ክፍለ ሀገሯን ዳማሳ ከተማ ለቀው ሲያፈገፍጉ ነዋሪዎቹን ጠልፈው ወስደዋል ብለዋል። ተዋጊዎቹ የዳማሳ ከተማን አንድ የአንደኛ ደረጃ ትምህርት ቤት ወረው ሲያበቁ ተማሪዎችንና መምህራንን ይዘው ነው ያፈገፈጉት ነው ያሉት። ምን ያህል ሰዎች እንደተጠለፉ ቃል አቀባዩ በውል ባይገልጹም፣ ነዋሪዎች ግን ከአምስት መቶ አያንሱም ነው ያሉት። ቦኮ ሀራም ይህን ጥቃት ያደረሰው የሀገሪቱ ሕዝብ ፕሬዝደንታዊና ምክር ቤታዊ ምርጫ ሊያካሂድ ሶስት ቀን ሲቀረው መሆኑ ነው። በሰሜን ምስራቁ ቦኮ ሀራም ክፉኛ በሚንቀሳቀስበት አካባቢ ባለው የጸጥታ መደፍረስ ምክንያት ካለፈው የካቲት አጋማሽ የጊዜ ሰሌዳ እንዲዘገይ የተደረገው የድምፅ አሰጣጥ የፊታችን ቅዳሜ ነው የሚከናወነው። የየመኑ ፕሬዚደንት አብድራቡ ማንሱር ሃዲ የደቡቡ የሀገሪቱ ክፍል ትልቋ ከተማ ከሆነችው በሆነችው ኤደን ከሚገኘው ቤተ መንግሥታቸው ሸሽተው መሄዳቸው ተዘገበ። በጦር ሰራዊቱ ክፍሎች እየታገዙ ያሉት ሺያ ሁቲ ሽምቅ ተዋጊዎቹ ወደ ከተማይቱ በፍጥነት እየገፉ መሆናቸው እየተነገረ ነው። የየመን ባለስልጣናት እንዳሉት የማን እንደሆኑ ያልታወቁ የጦር አውሮፕላኖች ኤደን የሚገኘውን ቤተ መንግስት ዛሬ ደብድበዋል። ባጸፋው ጸረ አውሮፕላን መሳሪያዎች ደግሞ እንደተተኮሱባቸው የተነገረው ፕሬዚደንቱ ሃዲ ግን ደህንነታቸው የሚጠበቅበት ስፍራ ላይ ናቸው ሲሉ ባለስልጣናቱ አስታውቀዋል። የኤደኑ ዓለም አቀፍ አውሮፕላን ማረፊያም በከተማዋ ጸጥታ መደፍረስ ምክንያት ዛሬ ስራ ማቆሙን የአቪያሲዮን ባለስልጣናት አስታውቀዋል። በመጨረሻም የአፍጋኒስታኑ ፕሬዚደንት አሽራፍ ጋኒ ዛሬ በዩናይትድ ስቴትስ ኮንግረስ የሁለቱ ምክር ቤቶች የጋራ ጉባኤ ባሰሙት ንግግር በሀገራቸውና በዩናይትድ ስቴትስ መካከል አዲስ አዎንታዊ ምዕራፍ መጀመሩን ያበሰረ ንግግር አድርገዋል። ሚስተር ጋኒ በዩናይትድ ስቴትስ የያዙት ጉብኝትና ዋሽንግተንን የሚጎበኙ የውጭ ሀገር መሪዎች ሁሉ የማያገኙት ክብር የሆነው በኮንግረሱ ያደረጉት ንግግር በ14 ዓመቱ ጦርነት የሻከረውን የሁለቱን ሀገሮች ግንኙነት ለማደስ የተያዘው ጥረት አካል ነው። የእሳቸው የኮንግረስ ንግግር ከመካሄዱ ቀደም ብሎ በአፍጋኒስታን ዋና ከተማ ካቡል በሚገኘው ቤተ መንግስታቸው አጠገብ መኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ጥቃት ደርሶ ቢያንስ አስር ሰዎች ተገድለዋል። ፕሬዚደንት ባራክ ኦባማ ሚስተር ጋኒን ትናንት ተቀብለው ያነጋገሯቸው ሲሆን በጋራ ጋዜጣዊ ጉባኤ አድርገዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂትን እያመሰገንኩ በክብር እስከ ምሽቱ ሶስት ሰዓት ድረስ ይሸኛለሁ። ከምሽቱ 3 ሰዓት በ25ና በ31 ሜትር በአንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። እኛ ፕሮዲውሰሮቹ ኃይሉ ታምራትና ጽዮን ግርማ ቴክኒሽያኑ ሲድራክ ፍራንክሊንና እኔ የማስተናጋጃችሁ ሰሎሞን አባተ ከተለያዩ ዝግጅቶቻችን ጋር እስከ ምሽቱ አንድ ሰዓት ተኩል አብርን እንቆያለን። ወደ መጀመሪያው ዘገባ እንለፍ። ኢትዮጵያና ግብፅ ጥርጣሬን እንዲያስወግዱ የግብፅ ፕሬዚደንት አብዱልፈታህ ኤልሲሲ ጥሪ አቅርበዋል። የሶስት ቀናት የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት ፕሬዚደንት ሲሲ ለ ህዝብ ተወካዮችና ለፌዴሬሽን ምክር ቤቶች አባላት ዛሬ ባደረጉት ንግግር የፖለቲካ ስምምነቱን ለመተግበር ሁሉም ጠንክሮ መስራት እንደሚገባ አስረድተዋል። ፕሬዚደንቱ ትናንትም ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው ተወያይተዋል። እስክንድር ፍሬው ተጨማሪ አለው። በህዳሴው ግድብ ምክንያት ወደ ፍጥጫ ያመሩ የመሰሉት ኢትዮጵያና ግብጽ የተለየ መንገድ መምረጣቸው ንግግር መቀጠላቸው እየታየ ነው። ከማላቡ እስከ ኒውዮርክ እስከ ካይሮ እስከ አዲስ አበባ የሁለቱ ሀገራት መሪዎች መወያየት የቀጠለ ተግባር ሆኗል። አንዳቸው በሌላኛው ሀገር ይፋ የስራ ጉብኝት ሲያደርጉ ግን የአሁኑ የመጀመሪያው ነው። በጉብኝታቸው የዛሬ መርሃ ግብር ለኢትዮጵያ የህዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት ንግግር ያደረጉት ፕሬዝዳንት ኤልሲሲ በሁለቱ አገራት መካከል ያሉ ታሪካዊ ትስስሮችን አብራርተዋል። ወቅታዊ የሆነውን የናይል ውሃ አጠቃቀም በተመለከተም በጉዳዩ ላይ የቀጠለውን ግንኙነት ጠቅሰዋል። ከዚህ አንጻር ጥርጣሬን ለማስወገድ እና መተማመንን ለመገንባት መስራት እንደሚገባ ወደ አማርኛ ሲተረጎም በነበረው ንግግራቸው ጥሪ አቅርበዋል። አዎ፣ እኛ የመተማመን ድልድይ መገንባት ያስፈልገናል። ሆኖም የጥርጣሬ ክፍተቶችን እንዳይስፋፉ የማይገባ የነበረውን አለመተማመን ክፍተቶችን መዝጋት እንፈልጋለን። እነዚህ ክፍተቶች ወደሚያለያየን ገደል እንዲለውጡ አንፈልግም። ይህም የሀገራችንን ፖለቲካና ምሁራን፣ የሚዲያ ሰዎች ጫንቃ ላይ የሚወድቅ ኃላፊነት ነው። እነርሱም የሀሳብ አመንጪ መሪዎች እንደመሆናቸውና عندما يكون هناك على من في <applause> ان على هناك درجة من ينور በኢትዮጵያ በግብፅና በሱዳን መሪዎች መካከል በሱዳን ካርቱም የተፈረመውን በመርህ ላይ የተመሰረተ ስምምነት የጠቀሱት ፕሬዚዳንቱ በፍጥነት ተግባራዊ ሊሆን እንደሚገባው አሳስበዋል። ቁም ነገሩ በቃላትና በመፈክሮች ወይም በስምምነቶችን በመፈረም ሳይሆን በታማኝነት ወደ ተግባር በመግባት ነው። በደመጪው ትውልድ በዚህ በወሳኝ ጊዜ ወደ ተሻለ የእጣ ፍንታ ማዘንበል <سؤال> ما لم تكن عندهم لا زمن زمن العالم العالقة أسرنيا أن دان هن ከቀሩት የአባይ ተፋሰስ ሀገራት ጋር ሰፊና አጠቃላይ ትብብር መኖር እንዳለበትና ለዚህም የኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት ሊሰሩ እንደሚገባ ተናግረዋል። ይህ ደግሞ መላውን የተፋሰሱን ሀገራት ወደሚያቀፍ ስምምነት ሊያመራ እንደሚችል ነው የጠቆሙት። የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለሁለቱ ምክር ቤቶች ንግግር ለማድረግ በመገኘታቸው ያመሰገኑት የሕዝብ ተወካዮች ምክር ቤት አፈጉባኤ አባዱላ ገመዳ የፕሬዚዳንቱ ጉብኝት በአባይ ወንዝ የውሃ አጠቃቀም ላይ የነበረው አለመግባባቶችን በውይይት ለመፍታት ያላቸውን ፍላጎትና የፖለቲካ ቁርጠኝነት እንደሚያሳይ ተናግረዋል። በትናንትናው እለት ከፕሬዚዳንት ኤልሲሲ ጋር የተገናኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም የተገኘው ዋነኛ ውጤት ይሄው የቁርጠኝነት ጉዳይ መሆኑን አስታውቀዋል። ያሳካነው ዋነኛ እርምጃ በሁለታችንም በኩል የታየው ፖለቲካዊ ፈቃደኝነትና ቁርጠኝነት ነው። ለሁለቱም ህዝቦቻችን ጥቅም ስንልና በሁለቱ ሕዝቦቻችን እና ሀገሮቻችን መካከል ያለውን ታሪካዊ ትስስር በማጥበቅ ረገድ አሁን ያለውን ፍጥነት ለማስጠበቅ እና እዚህ ደረጃ ላይ ደርሰናል። ይህ መተማመንና መግባባት የሚቀጥል ይመስለኛል ና ያሉት የግብጹ ፕሬዝዳንትና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያደረጉት ውይይት የጋራ መግባባት ላይ የተደረሰበት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉጌታ ለቪኦኤ ገልጸዋል። በዚህ አይነት ስምምነት መድረስ ነው በሶስቱም ሀገራት መካከል ዋና አለማው እስከዛሬ ድረስ የነበረው ንግግር ኮመን አንደርስታንዲንግ ላይ መድረስ ነበርና እነኚህ መርሆዎች የጋራ መግባባት ላይ እንዲደረስባቸው መቻሉ ትልቅ ጠቀሜታ ያለው ጉዳይ ነው። ፕሬዚዳንት አብዱልፈታህ ኤልሲሲ የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ግብፅን እንዲጎበኙ ጥሪ አቅርበዋል። ጉብኝቱም በመጪው ነሐሴ እንደሚሆን ፕሬዚዳንቱ ራሳቸው ለጋዜጠኞች ይፋ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁኝ ለዘገባው። ለመሆኑ የምስራቅ ናይል ተፋሰስ አካል የሆኑት ኢትዮጵያ፣ ግብፅና ሱዳን በአባይ አጠቃቀምና በታላቁ ህዳሴ ግድብ ላይ የተፈራረሙት የመርህ ስምምነት ትርጉም ምንድን ነው? በኢትዮጵያ የሰላምና ልማት ኢንስቲትዩት የአፍሪካ ቀንድ ጉዳዮች ተመራማሪውን አቶ አቤል አዳሙን ለትንታኔ ጋብዣለሁኝ። የውይይታችን የመጀመሪያ ክፍል ቀጥሎ ይቀርባል። ም እንደምናስታውሰው በ2010 ዓ ም በካምፓላ የተገናኙት የላይኛው የናይል ተፋሰስ ኮምፕሬሲንቭ ፍሬምወርክ አግሪመንት የሚሉትን አንድ ስምምነት ተፈራርመው ነበረ። በዛ ወቅት ላይ የዛኛው ስምምነት ዘላቂ ጥቅሜን ይጎዳል ያለችው ግብፅ ላልተወሰነ ጊዜ ራሷን ከዚህ ከናይል ቤዝን ኢኒሽቲቭ ከሚባለው ድርጅት አግላ ቆይታ የሚታወስ ነው እና የናይል ተፋሰስ ትብብር ማለት ነው። ከናይል ተፋሰስ ሀገሮች ህብረት ራሷን አግላ ቆይታ ነበረ። ነገር ግን በቅርብ ጊዜያት ውስጥ በተለይ ደግሞ ፕሬዚደንት ሞርሲ ከተወገዱ በኋላና የሽግግር መንግስቱ ከተቋቋመ በኋላ እንደገና አዲስ ጥረቶች ተጀምረው ነበር። በግብጽ በኩል የነበራትን የሻከረ ግንኙነት የማደስና ተመልሶ ወደዚህ አይነቱ ህብረት ውስጥ የመግባት አዝማሚያ፣ በተለይ ደግሞ አሁን ስልጣኑን የያዙት ፕሬዚዳንት አብዱልፋታ አልሲሲ ወደ ስልጣን ከመጡ ጀምሮ ግብፅ ለዘመናት ዘግተው የነበረውን የአፍሪካ እና ወደታች ያሉትን ሀገሮች ግንኙነቷን ለማደስ ቆርጣ የተነሳች የሚመስል አዝማሚያ ከፍተኛ እንቅስቃሴ ሲያደርጉ ነው የነበሩት። ከእነዚህ ውስጥ ከፍተኛ ትኩረት የሚሰጡት እና ህልውናቸውን መሰረት እንደሆነ የሚያስቡት የአባይ ጉዳይ ነው እና በዚህ ጉዳዮች ላይ ባለፉት ጥቂት ወራት በመሪዎች ደረጃ እንዲሁም በውጭ ጉዳይ ሚኒስትሮች ደረጃ ከፍተኛ ውይይቶች ሲካሄዱ ነበረ። ከፍተኛ ድርድሮች ተካሂደዋል። በተለይም ደግሞ የዚህ የውሃ ዋነኛ መንጪና ዋነኛ ተጠቃሚ የሆኑት ኢትዮጵያና ግብጽ ማለት ነው፣ በሁለቱ መካከል ከፍተኛ ድርድር ሲካሄድ ቆይቷል እና የትናንቱ ስምምነት የዚህ ረዥም ጊዜ ፈጀ ረዥም እልህ አስጨራሽ ውይይት እና ድርድር ውጤት ነው ብለን በአጭሩ ጠቅለን ለማስቀመጥ እንችላለን። አቶ አቤል እርሶ ለመሆኑ በዚህ ጉዳይ ላይ በቀጥታ የሚሳተፉበት መድረክ አለ እንዴ? በቀጥታ የምንሳተፍበት መድረክ እንደ ባለሙያ ነው እንጂ እንደ ሌሎች እንትኖች የሉም። እንደ ባለሙያ ግን በተለያዩ መድረኮች ላይ እንተሳትፈናል። ጉዳዩን ደግሞ ከስራችንም ጋር ስለሚያዝ በሚገባ እንከታተዋለን እንጂ በአባልነት ወይ በዛ ደረጃ የተሳ የሚንቀሳቀስኩበት ነገር የለም። ስለዚህ ሀሳብ በመስጠት በትንታኔዎች፣ እና በመሳሰሉት ተሳተፉት ማለት ነው? አዎ በትንታኔዎች፣ በተለይ ደግሞ እንደዚህ አይነት እንትኖች ወዴት ያምራሉ የሚለውን ነገር በመተንተን ያው ቢሮችንም የሪሰርች ኢንስቲትዩት ስለሆነ የምርምር ተቋም ስለሆነ ከዚህ ጋር የተያዙትን ጉዳዮች ላይ በማጥናት በመተንተን እና መጪው ነገሮች ላይ ምን ይመስላሉ የሚሉትን በማጥናት ነው። በዋነኝነት እንትን ያለው እና ከመንግስትም ነፃ የሆነ ራሱን የቻለ ኢንስቲትዩት ስለሆነ የምርምር ስራዎችን ለሚመለከተው አካላት የማድረስ ነው እንጂ በቀጥታ እንደዚህ አይነት ውይይቶች ላይ የመሳተፍ ስልጣኑም የለንም። አቶ አቤል እስቲ አንድ መሰረታዊ ከሆነ ጥያቄ ልነሳ። ግብፅ ከአባይ ውሃ 55 ነጥብ 5 ቢሊዮን ሜትር ኩብ ውሃ ይገባኛል ብላ እንደውም ታሪካዊ መብቴ ነው ብላ የምታስብና የምታምን ሀገር ነች። እስካሁንም ድረስ በዛ መሰረት ነው ስትጠቀምበት የነበረችው በተለይ በ1959 ዓመተ ምህረት ስምምነት በሚሉት ሰነድ ውስጥ በሰፈረው መሰረት ማለት ነው። በኢትዮጵያ በ1950 ወይም 51 ዓመተ ምህረት አካባቢ ማለት ነው የወጣ ሰነድ ነው እና አሁን ወደዚህ ስምምነት ስትገባ ከዚህ ሁሉ ትግል በኋላ ምን አገኛለሁ ብላ ነው እንደ ጠቀስከው፣ እንደ አውሮፓውያን አቆጣጠር በ1959 በተፈረመው በዚህ ስምምነት ለግብፅ ወደ 59 ቢሊዮን ኪቢክ ለሱዳን ወደ 18 ኪቢክ ቢሊዮን ኪቢክ ሜትር ሲፈቅድ ከዚህ ውስጥ ደግሞ 85 በመቶ ያህል ውሃ የአባይን ነ? የምታመነጨው ኢትዮጵያ ከአንድ ፐርሰንት ያነሰ ድርሻ ነበር የተሰጣትና ለረዥም ጊዜ ሲያከራክር የቆየው ይሄ ስምምነት ምንድን ነው? ኢትዮጵያ ባልተሳተፈችበት እውቅና ባላገኘችበትና ይሁንታን ባልሰጠችበት ስብሰባ እና ስምምነት ላይ አትገደድም የሚል ነበር የኢትዮጵያ የረዥም ጊዜ መከራከሪያ አቋም። የአሁኑ ልዩነት በተለይ በአስራ ዘጠኝ ሀያ ዘጠኝ እና በአስራ ዘጠኝ ሀምሳ ዘጠኝ ከተፈረሙት ስምምነቶች በመሰረታዊ ሁኔታ የሚለየው ምንድን ነው? በሁለቱ ስምምነቶች በተለይ በሁለቱ በጠቀስኳቸው ሀያ ዘጠኝና በሀምሳ ዘጠኝ በነበሩ ስምምነቶች ላይ አባል ሀገራቱ ራሳቸውን ችለው ተደራዳሪ መጨረሻው ላይ ደግሞ በስምምነት ፊርማው ላይ ፊርማቸውን ያኖሩ አልነበሩም። ሁለቱም በቅኝ ግዛት እና በወኪሎቻቸው እንዲሁም በሌላ ጊዜ ደግሞ በተናጠል በግብጽ እና በሱዳን መካከል የተካሄደ ነበር እና የኢትዮጵያ እውቅና የተነፈገባቸው ስምምነቶች ነበሩ። የአሁኑ ስምምነት ግን ልዩ የሚያደርገው እነዚህ ለዘመናት ሲያከራክሩ እና ሲያጨቃጭቁ የነበሩ ቅኝ ገዢዎችን ማዕከል ያደረገ ስምምነትን በአዲስ ሀገራቱ ራሳቸውን ችለው ተደራድረው የለወጡት መሆኑ በጣም ልዩ ያደርገዋል እና በዚህ ሂደት ውስጥ ግብጽ እና ሱዳን የሚያገኙት ለረዥም ጊዜ ከኢትዮጵያ በኩል ቃል የተገባውን ነገር ነው ይህም ኢትዮጵያ ለረዥም ጊዜ በውሃው ላይ ይሄ ነው ሲግኒፊካንት ሃርም የሚሉት ማለት በውሃው ላይ ከፍተኛ ጉዳት ሊያደርስ የሚችል በውሃው ፍሰት ላይ ከፍተኛ ጉዳት ሊያደርስ የሚችል ምንም አይነት የልማትም ሆነ ሌላ አይነት ግንባታ እንደማታካሄድ ለረዥም ጊዜ ስታሳወቅ ቆይታለች። ይሄም የአባይ ግድብ በዋነኝነት እና በመሰረታዊነት የሚፈለገው ኤሌክትሪክ እንዲያመነጭ እና ከዛ በኋላ ደግሞ ያልተቋረጠ ፍሰት እንዲኖረው ነው። እና በዋነኝነት ፍሰቱ እንደማይቋረጥ በተደጋጋሚ ቃል ገባ ነበረ። ይሄም አሁን የስምነቱ አካል እንዲሆን ተደርጓል። ማለትም ኢትዮጵያ በዋነኝነት ይህንን ግድብ የምትጠቀምበት ለኤሌክትሪክ ማመንጫ መሆኑ ነው። ከዚህ በተረፈ ደግሞ ሌሎች ጥቅሞች እንደሚያስገኝ ተዘርዝሯል። አንደኛው ምንድን ነው፣ በሚመነጨው ውሃ ላይ ለታችኛው ተፋሰስ ሀገራት እንዲገዙ ቅድሚያ እንደሚሰጣቸው ለሱዳንና ለግብጽ ማለት በክፍለ አህጉሩ ያለውን መስተጋብር ያለውን ግንኙነት የበለጠ አጠናክራል ተብሎ ይታሰባል። ከዚህ በተጨማሪ ደግሞ ለረዥም ጊዜ በተለይ በሱዳን በኩል የነበረውን ደለል በሚያስቀር ሁኔታ ስለሆነ የተሰራው በደለል ምክንያት ሊከሰቱ የሚችሉ ችግሮችንም ያስወግዳል። ከዚህም ሌላ ደግሞ ያልተቆራረጠ ፍሰት እንዲኖረው ነው። በፊት በክረምት ጊዜ እየሞላ በተለይ ሱዳን ላይ ከፍተኛ ጉዳት ያደርስ ነበረ የውሃው። አሁን ግን በክረምትም ይሁን በበጋ ያልተቋረጠና የተመጣጠነ ፍሰት እንዲኖረው ያደርጋል። ስለዚህ ጥቅሞቹ ዘርፈ ብዙ እንደሆኑ ከረዥም ጊዜ በኋላ እያመኑ የመጡ ይመስለኛል። ሌሎች ግን ትልልቅ ምክንያቶችም ይኖራሉ። ምንድናቸው እነዛ ትልልቅ ምክንያቶች? አቶ አቤል በነገው ምሽት ይቀጥሉልናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እስከ ምሽቱ አንድ ሰዓት ተኩል ዝግጅታችን ይቀጥላል። ለጥያቄዎቹ የሰማያዊ ፓርቲው ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዲሞክራሲያዊ ፓርቲ ወይም ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ መልስ ይሰጣሉ። ኢዴፓ የብሔራዊ ምክር ቤቱ አባልና የምርጫ ስነ ምግባር ደንብ የፈረመ ሲሆን፣ ሰማያዊ ፓርቲ ደግሞ አባልም አይደለም፣ የስነ ምግባር ደንቡንም አልፈረምም። የዝግጅቱ ወይም ለጥያቄዎቻችሁ የሚሰጧቸው መልሶች ሶስተኛ ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ናት። ዶክተር ጫኔ ምናልባት መመለስ የሚፈልጉት ነጥብ ይኖራል። ኢንጂነር ይልቃል ባነሷቸው ነጥቦች ላይ ግን አያይዘው እንዲመልሱልኝ ከአድማጭ የመጣ ጥያቄ አለ። እሱንም ላንሳሎት። ምን ይላል የምርጫ ህጉን አስመልክቶ ከተቃዋሚዎች አንዳንድ ቅሬታዎች ሲሰነዘሩ ይሰማል። እስከ ምርጫ 2002 በተደጋጋሚ የሚነሳው የምርጫ ህጉ በተከታታይ በሁለት ምርጫዎች ያልተካፈለ ፓርቲ ይፈርሳል፣ እውቅናውን ይነፈጋል የሚለው ነበር። አሁን በምርጫ 2007 ዋዜማ ላይ ምሬት የተሰማበት ሌላው የህጉ ክፍል በአንድ የምርጫ ጣቢያ ከ12 በላይ ተወዳዳሪዎች የፓርቲዎችና የግል ማለት ነው መቅረብ አይችሉም ከአስራ ሁለት በላይ ፓርቲዎች ተወዳዳሪዎች ከቀረቡ ስድስቱ ባለፈው ምርጫ ውጤታቸው ሌሎች ስድስት በእጣ ወይም በእድል ለመወዳደር ፍቃድ ያገኛሉ የሚለው ነው ይህን አስመልክቶ ሁለት ጥያቄዎች አሉኝ ይላሉ አንደኛ ተቃዋሚዎች ህጉን በደንብ ሳያውቁ ነው ወይ የሚወዳደሩት ጊዜው ደርሶ አንቀጾች እንደ ዱላ ሲመዘዙ ሮሮ የሚያሰማው ህጉን ባለማወቅ ነው ወይስ በተገኘው አጋጣሚ ተቃውሞ ለማሰማት? ሁለተኛ ከላይ ከተጠቀሱት ነጥቦች ውስጥ ሌሎች አሰናካይ አንቀጾች ላለመኖራቸው እርግጠኞች ናችሁ ወይ ይላሉ። ምናልባት የእርስዎን ፓርቲ ላይመለከትም ይችላል ነገር ግን እንደ አንድ የተቃዋሚ ፓርቲና እንደ አንድ የምርጫ ተወዳዳሪ ስለ እነዚህ ህጎች እርስዎ ምን አስተያየት አሉት? ዶክተር ጫኔ ከበደ። አመሰግናለሁ ወይዘሮ ትዝታ። ጥሩ ጥያቄ ነው። የሚወጡት አዋጆች ሁሉ ሙሉ በሙሉ ተግባራዊ የሚሆኑና ለኢትዮጵያ ህዝብ የሚጠቅሙ ናቸው የሚል እንደምታ የለውም። የኛ ፓርቲ ከዚህ አንፃር የምርጫ ህጉ ክፍተት ያለበት መሆኑን በዚሁ በጋራ ምክር ቤት በኩል ችግር ያለባቸው አንቀጾች በሙሉ ተጠቅሰው ለውይይት ቀርበው በአጀንዳነት ያው ገዥው ፓርቲ ፍላጎቱን ባለማሳየቱ ምክንያት ውሳኔ ሳያገኙ የቀሩ ናቸው እንጂ በማትና በትንተና ላይ የተመሰረተ ጥያቄ ሁሉ አቅርበናል። አሁን ባልሻቸው ነጥቦች ዙሪያ ላይ የምርጫ ህጉ የማያሰራ መሆኑን ወደፊት ለሚያጋጥመን የቀበሌ እና የወረዳ ምክር ቤት ምርጫ ላይም አሁን በሚገርምሽ ሁኔታ የሚያሳትፍ አይደለም። ተቃዋሚዎችን አንድ ተቃዋሚ ፓርቲ እስከ ሶስት መቶ አባል ነው የምክር ቤት አባል ነው እንጂ የሚያቀርበው ይሄ አስራ ሁለት የፖለቲካ ፓርቲዎች እንኳን ይቅረቡ ቢባል ያን ያህል ቁጥር በአንድ ቀበሌ ውስጥ የምታገኝበት ሂደት የለም። ይህ አንቀጽ ፍጹም ስህተት የሆነ እና ማሰሪያ የሆነ ነው። ይህም ሁሉ በማስረጃ ላይ አስደግፈን ያቀረብንበት ሂደት አለ። አሁን የተባለውም እጣ የሚባለውም ዜጎቹን የፖለቲካ ተሳትፎ የሚገድብ ዲሞክራሲያዊ መብትን የሚገድብ መሆኑን ይህንን ማስረግጠን ተናግረናል። ወደፊት እነዚህን ህጎች እድሉን ካገኘንና አሁንም በምክር ቤት ተሳትፎ የሚደረግበት መንገድ ካለ የሌሎች ተቃዋሚዎች ሀይሎችም ተሳትፈውበት ይሄ የሚሻሻልበትን መንገድ ተጽዕኖ መፍጠር የሚቻልበት ያለ ይመስለኛል። ኢንጂነር ይልቃል፣ ፓርቲያችሁ ሰማያዊ ፓርቲ የፖለቲካ ፓርቲዎች ምክር ቤት አባል ያለመሆኑ ወይንም የስነ ምግባር ደንቡ ያለመፈረሙ ለእንደዚህ አይነቱ ህጎች መውጣት አስተዋጽኦ ያደርግ ይሆን? አባል ሆናችሁ በክርክሩ ብትሳተፉ በርከት ያለ የተቃዋሚ ድምፅ የሕጉን አሰራር የሚቃወም ከሆነ ለውጥ ያመጣ ይሆን ወይ? ምክንያቱም ፓርቲያችሁ አሁን በዚህ በእጣ የተነሳ የተወሰኑ ውጭዎቻችሁ እንደማይሳተፉ እርሶ ራሶ የምርጫው ተወዳዳሪ እንደማይሆኑ ነው የተገለጸው። እኔ መቼስ ከኢህአዴግ ባህሪ አንጻር እስከ ዛሬ ድረስ ስላላየሁ ቢሆን ደስታዬ ነበር፣ ምኞቴ ነበረ። ነገር ግን እዛ መሳተፉ የሚያመጣው ለውጥ አለ ብዬ አላምንም። ምክንያቱም አልሆነማ እዛ ያሉ ሰዎችን በተግባር የሚያደርጉት እኮ ኢህአዴግ ይህን አድርግ ያለው እየተወያየ ነው፣ ይህን እያደረግኩ ነው ከማለት ውጭ ኢህአዴግ ካሰበው ውጭ አንድም ነገር እሱ ከሚፈልገው እና አስቀድሞ ካቀደው ነገሮች እንዲሄድ የማይፈልግ ቁጥጥር አቋም ያለው ከረግራሪዮት ዓለም በተቀዳይ ፖለቲካ አስተሳሰብ ውስጥ እንኳን ፓርቲዎችን እና ለስልጣን የሚወዳደሩትን አይደለም፣ ሀይማኖቶችን ሳይቀር ሽማግሌዎችን ሳይቀር የኢህአዴግን አታላይነት ይሁንታ ከመስጠት ባለፈ በተግባር የሚያመጣው ነገር አለ ብዬ አላምንም። ታሪክንም እሱ በሚፈልገው አይነት መዘወር የሚፈልግ ፓርቲ እንጂ የምር የሀሳብ ልዩነትን አምኖ የሌሎች ሀሳብም ለሀገር ጠቀሜታ አለው ብሎ አንዳንዴም እየተሸነፈ ሌላ ጊዜም እያሸነፈ ልዩነት ለሀገር ውበት እና ለሀሳቦች መጋጨት እና ለፈጠራ ስራ ይጠቅማል የሚል አመለካከት ስለሌለው ሁሉንም ነገር በአብዮታዊ መንገድ የሚመራ ድርጅት ስለሆነ በዛ ደረጃ እስካሁን ድረስ ያየሁት ነገር ስለሌለ የተለየ ተስፋ ይመጣል ብዬ ራሴን በምኞት ማታለል አልፈልግም። የሚመጣም ነገር አለ ብዬ አላምንም። እሺ። እንግዲህ፣ አንድ ሁለት ጥያቄዎች ይቀሩናል። ላሰማችሁ አንድ ሌላ ጥያቄ ለሁለታችሁም ጥያቄ ይዟል። ተነስትልን ቢሮዎች፣ ሰማያዊ ፓርቲና ኢዴፓን አንዳንድ ጥያቄዎች ለመጠየቅ ፈልጌ ነው የደወልኩት። የመጀመሪያው ጥያቄ የሰማያዊ ፓርቲን ነው ይሄውም ነጻነት ለነጻ ምርጫ የሚለውን ስትራቴጂያቸውን በተመለከተ ነው። ጥያቄ ብልጥ ልጅ እየበላ ያለቅሳል እንደሚባለው ነው ወይስ ሰማያዊ ፓርቲ አምሮ ኢህአዴግን ለመጋፈጥ ነው ይህንን ነጻነት ለነጻ ምርጫ የሚለውን ስትራቴጂ የመረጠው? ይህንም የሚጠይቀው ኢህአዴግ ይህንን ስትራቴጂያችሁን እንዳልወደደላችሁ እና ካስፈልገም እርምጃ እንደሚወስድባችሁ ብዙ ምልክቶች እያሳየ ነው እና ይሄንን ለመጋፈጥ ዝግጁ ሆናችሁ ነው ወይ ለማለት ነው። በተጨማሪ የምንጠይቀው ምን ቢሟላላችሁ ወይም ደግሞ ምን ቢጎድልባችሁ ነው ከነጻነት ወይም ምርጫ የሚለው አንዱን የምትመርጡት ሁለቱን አብሮ ከማካሄድ አንዱን ምርጫ የምትመርጡት? ምርጫ የማትሳተፉት ምን ቢሆን ነው? ነጻነት የሚለውን የምታቆሙት መቼ ነው የሚለውን ነው ሌላው ለኢዴፓ የምጠይቀው ጥያቄ ኢዴፓ እኔ አስቦ የነበረው ዝቅተኛ ገቢ ያላቸውን ሕዝቦች የሚወክል እና ለእነሱ የቆመ ግራ ዘመም ፖለቲካ ፓርቲ መስሎ ነበር የሚታየኝ። ና እንዴትና ለምን ነው ሊበራል አይዲዮሎጂን ሊከተል የቻለው ሶሻል ዲሞክራሲ ወይም ልማታዊ ዲሞክራሲ ሊበልጥ አይቀርበውም ነበር ወይ ነው። ደብሊዩ ኤች ኦ የዓለም ጤና ጥበቃ ድርጅት ለሚቀጥሉት ሀያ ዓመታት ያወጣው አዲስ ስትራቴጂ አለ። ያ ስትራቴጂ ካሁኑ በአግባቡ በሀገሮች እንዲሰራ ለማድረግ የአሜሪካ መንግስት ድጋፍ ስለሚያስፈልግ ለሱም የሚሆነውን ድጋፍ ከተለያዩ የህዝብ እንደራሴዎች ጋር በመነጋገር ድጋፍ ለማሰባሰብ ነው። የሰማችኋቸው ዶክተር ኃይለ ኢየሱስ ጌታሁን ይባላሉ። በዓለም የጤና ድርጅት የቲቢ የኤች አይ ቪ ና የማኅበረሰብ ተሳትፎ ፕሮግራም ኃላፊ ናቸው። ትናንት የዓለም ቲቢ ቀን ታስቦ ውሏል። እሱን አስመልክቶ እሳቸውና ሌላም የሥራ ባልደረባቸው ዋሽንግተን ዲሲ ይገኛሉ። የፖለቲካ ድጋፍ ለማሰባሰብ እና በነገው ምሽት ዶክተር ኃይለ ኢየሱስ ግርማን ይዘናቸው እንመለሳለን። ከዚህ ቀጥሎ ሙዚቃ እንጋብዛችሁ እስከ ዝግጅታችን ፍጻሜ፣ የተከበራችሁ አድማጮች። ታርቅኝ ማዲንጎ አድራቅኝ በኔ ሞት ይብዛ መንደዴ ያስታርቅን መውደዴ ለመናየን ስሜ

ይቀጥላል። ማዲንጎ አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ እስከ ዝግጅቱ ፍጻሜ ድረስ። ምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር 42 ሳንቲም ተመንዝሯል። እርስዎ አንድ ዶላር ካሎት 20 ብር 42 ሳንቲም ያገኛሉ። አንድ ዶላር ከፈለጉ ደግሞ 20 ብር 52 ሳንቲም መክፈል ይኖርቦታል። ነገ አዲስ አበባ ደመናማና ካፊያም ይኖራታል፣ ይላል ከጉግል ዌደር ወይም የአየር ትንበያ ያገኘሁት መረጃ። ከፍተኛ ሙቀቷ 24፣ ዝቅተኛው 9 ዲግሪ ሴልሽየስ ይሆናል። ከታሪክ ማህደር አንድ ትልቅ ጠቃሚ መረጃ ላካፍላችሁ። ልክ የዛሬ 120 ዓመት ዛሬ በ9 በ895 ዓ ም መጋቢት 16 ማለት ነው። ይቅርታ በ887 ዓ ም መጋቢት 16 ቀን ጣሊያን ኢትዮጵያን ወረረች። ከዚያም የካቲት 23886 ዓ ም በዓመቱ አድዋ ላይ ድል ተመታች። እነሆ ያድል እስከ ዛሬ የጥቁር ህዝቦች ሁሉ ታላቅ ገድል ሆኖ እየተወራ ነው። እስከ ምሽቱ 3 ሰዓት መልካም ቆይታ። ምንም ቢፈዙበት ያዩበታል እንጂ